ሰላም ለእናንተ ይሁን። ጋቢና ቪኦ የጀመረ ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል በድሬዳዋ ትምህርት ቤቶች የተማሪዎቻቸውን የፀጉር አሰራር እየተቆጣጠሩ ናቸው። ትግበራው ሀገር አቀፍም እንዲሆን ተጠቁሟል። ከዚህ ጋር በተያያዘ ተማሪዎችን ጨምሮ ከሚመለከታቸው ወገኖች ጋር ሀሳብ ተለዋውጠናል። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም እመር አለው። የዛሬ ዛሬ ድምፅና ምስል ቅንብሩን የምትከውንልን ብርሃን ኃይሉ ናት። አብራችሁን አምሹ ወደ ቀዳሚው መሰናዶ እንሻገር። አዲዋ የተማሪዎችን የጸጉር አሰራር አስመልክቶ ከሁሉም ትምህርት ቤቶች ጋር እንደተነጋገረ የገለጸ የከተማ አስተዳደር ጥብቅ ቁጥጥር የሚደረግበትን አሰራር መተግበሩን አስታውቋል። በተማሪዎቹ ዘንድ ቀድሞም የተሻለ የጸጉር አሰራር ልምድ እንደነበረ አስተዳደሩ ሲያስታውስ፣ ወላጆችና ተማሪዎችም የአሁኑን የቁጥጥር ትግበራ በቀናነት እንደሚያው ገልጸዋል። የዘርፉ ምሁራንም ኢትዮጵያ የትምህርት ቤቶች የጸጉር አሰራር ህግ ማውጣት እንዳለበት ይመክራሉ። አዲስ ቸኮል ተጨማሪ አለው። የድሬዳዋ ከተማ አስተዳደር ትምህርት ቢሮ ኃላፊ አቶ ስልጣን አልይ ቢሮቸው የተማሪዎችን ትኩረት ያዛባሉ፣ አላስፈላጊ ፉክክር ውስጥም ይከታሉ ያሏቸውን በጎ ያልሆኑ አሰራሮችና ልማዶች ሁሉ በጥብቅ እንደሚቆጣጠሩ በተለይ ለአሜሪካ ድምጽ አስታውቀዋል። ተማሪዎች በስታይልሽ በሆነ መልኩ ዩኒፎርም የማሰፋት ነገሮች አሉ። ይህንን እንግዲህ ማስተካከል ያስፈልጋል። ግን እንደ ድሬዳዋ አስተዳደር ትምህርት ቢሮ የስራ አመራር እየተነጋገርንበት የዩኒፎርም አሰፋፍ ብቻ አይደለም፣ የፀጉር ስታይሎች አሉ። የፀጉር ስታይል ብቻ አይደለም፣ ጌጣጌጦች አሉ። ጌጣጌጦች ብቻ አይደለም፣ ሞባይል እስከ መማሪያ ክፍል ድረስ ይገባል። ስለዚህ ይሄ መቆም መቻል አለበት፣ ስርዓት መያዝ መቻል አለበት። ትምህርት ቤት ትምህርት ቤት መምሰል መቻል አለበት። ተማሪ ተማሪ መምሰል መቻል አለበት። ስለዚህ ይህንን ለማስተካከል ከመላ መምራሮቻችንም ጋር ተነጋግረናል። በዚህ ጉዳይ ላይ ተማምነናል። የእኛ ችግር ነው ብለን ተቀብለናል። ይህንን የማስተካከሉ ስራ ጀምረናል። ለሁሉም ትምህርት ቤቶች መመሪያ ተላልፈዋል። በከዚራና ምስለናት ትምህርት ቤቶች ያገኘናቸው ተማሪዎችም በየትምህርት ቤታቸው የጥቁር አሰራርን አስመልክቶ ስለወጣው መመሪያ የሚሉት አላቸው። ስሜ ቃል ኪዳን ነው። ጸጉር ተተኩሶ መውጣት ይቻላል፣ አይቻልም። ይሄ በመውጣቱ ደስተኛ ደስተኛ አይደለችም። ደስተኛ ምክንያቱም በፋሽን ነው ማለት ያው ወደ ሌላ እንትን ውስጥ ከምትገባው በቃ በዛው ኖርማል ነው ነው ነው። ኦኬ ትምህርት ቤት ላይ በወንዶ ጸጉር ላይ እንትን የወጣ አይነት ህግን ያለው እነዚህ ጸጉሩ አንጨባሩና እዚህ ጋር ፊልም ምናምን አዲሱ ታፐር ና የሚለው ቁርጥ መቆረጥ አይቻልም ተናግሯል። ማሳሰብም ተለጥፏል። አሁን ላይ እኛም እነሱ እንዳሉ ኖርማል ነው የምንቆረጥ እዚህ ከላይ ማሳደግ ምናምን ይቻላል አይቻልም ከጎን ስንት ቀለም መቀባት። በምስራቅ ጀግኖች ትምህርት ቤት ያሉ ተማሪዎችም ተቀራራቢ የጸጉር አያዘግ እንዳላቸው ነው የሚናገሩት። የትምህርት ቤታቸው ያለ የጸጉር መመሪያ አለ ምንድን ነው የሚባለው? እና

Mak tunjuk, kita dah lakukan. Nah, ከቀድሞም ቢሆን በድሬዳዋ በተለይ በሴቶች የጸጉር አሰራር ረገድ በግልም ሆነ በመንግስት ትምህርት ቤቶች የተሻለ ተሞክሮ እንዳለ አስተያየት ሰጪዎች ይናገራሉ። በሰማንያዎቹና ዘጠናዎቹ በድሬዳዋ ብቸኛ የነበረው የመንግስት ሁለተኛ ደረጃ ትምህርት ቤት ወጥ የሆነ የጸጉር አሰራርና አለባበስ ግዴታ እንደነበረ ተማሪዎቹ በበጎ ያስታውሱታል። ይህን ነባር በጎ ልማድ በህግ አስደግፎ ማስቀጠሉና ና ማጠናከሩ ብዙም እንደማይከብድ ደግሞ የቢሮ ኃላፊው ያረጋግጣሉ። በየዕለቱ ዝርዝር አፈጻጸሙን የመከታተል ኃላፊነት ያለባቸው ትምህርት ቤቶችም አስፈላጊው ቁጥጥር እንደሚያደርጉ ይናገራሉ። የምስራቅ ጀግኖች ትምህርት ቤት ምክትል ርዕሰ መምህር ስንታየው ከተማ በዚህ ረገድ ስለሚያደርጉት ቁጥጥር የሚከተለውን ይላሉ። ጣናት አሉ ከኬጂ ጀምሮ ስላለ

በሀረር ከተማ የተማሪ ወላጅና በትምህርት ቤትም የወላጆች ሕብረት አባል እንደሆኑ የሚገልጹት አቶ ልማ መሸሻ በተማሪዎች የጸጉር አሰራር ሀረር ከድሬዳዋ ልትቀስሞ የሚገባ ተሞክሮ እንዳላት ያመለክታሉ። ድሬዳዋም ባለፉት አስር አመታትም እዛ የሰራው ነኝ አያለሁ ሲሪየስ ናቸው። ሀረርም ጸጉር አይሰሩም ማለት አይደለም። አሁን ለምሳሌ በግል ትምህርት ቤቶች ብዙዎቹ ያው ይሰራሉ። በመንግስት ትምህርት ቤቶችም እንደዚህ ያሉ ሁኔታዎች አሉ። ግን ምንድነው የቁጥጥሩ ነገር ይመስለኛል። ስትሪክት የሆነ ቁጥጥር የለም። ተማሪው ያንን ሰርቶ በዝም ብሎ ቢገባም የቆበር ላይ የመቆጣጠር የምናምን ነው። ድሬዳዋ በጣም ስትሪክት ናቸው። ስፔሻሊ በተለያዩ ጊዜ የራሳቸው ሹርባ አላቸው። መስመር ሁሉ ቆጥረው ነው የሚቆጣጠሯቸው። አምስት መስመር፣ አራት መስመር የሚባሉ ነገሮች አሉ። ሹርባ ይሰራሉ እና እንትና እንደዛ ነው ግን ይሄ ነገር ነው ዋናው። ይሄ የትምህርት ቢሮም ድርሻ ሳይሆን እያንዳንዱ የወላጅም የትምህርት ቤትም የወላጅ ኮሚቴም የመምህራንም ይመስለኛል የጋራ ነው። ስለዚህ ይህም በጋራ ቁጥጥር እንዲደረግና ለወላጆች መመሪያ ቢሰጥ ወላጆች ያንን ያደርጋሉ። ምክንያቱም ቢያንስ በየ15 ቀኑ ሹርባ ማሰራት ይኖርባቸዋል ከተመጠነ በሳምንት ና ያንን ለማሰራት የራሱ የሆነ ወጪም አለው። የሀረሪ ክልል ትምህርት ቢሮም ለጉዳዩ ትኩረት ሰጥቶ ቁጥጥር ሊያካሄድ ይገባል ባይ ናቸው። በዚህ ረገድ በድሬዳዋ ያለው ተሞክሮ አዲስ አበባን ጨምሮ ለዋና ዋናዎቹ የሀገሪቱ ከተሞችም ጠቃሚ እንደሆነ ይናገራሉ። በድሬዳዋ ዩኒቨርሲቲ የቋንቋና ባህል ምሁሩ ዶክተር ነጋ በራ የጸጉር አሰራር ዘይቤ ተማሪዎችን አላስፈላጊ ፉክክር ውስጥ የሚከት ወላጆችን ለተጨማሪዎች የሚዳርግ ብቻ ሳይሆን ለራስ ያለን ሚዛንም የምናሳይበት ጭምር እንደሆነ ያስገነዝባሉ። ጉር አለባበስ ሁሉ ስለ ራሳችን ያለን እና አመለካከት ስለ ራሳችን ያለን የማንነት እንትስቺ የሚያሳይ ነው። ፈጣሪ ሰጠ የአካል ክፍል አለ ያ ነገር በቂ አይደለም ውበት አይደለም ብለህ ስታስብ ወደ ሌሎች ነገሮችን በሌሎች አካል የማጌጥ የመዋብ ሁኔታዎች ይታያሉ። ያ በአንድ ሰው ስነ ልቦና ውስጥ የሚጫወታቸው በርካታ ሚናዎች አሉ ባለህ ነገር አለመርካት፣ ባለህ ነገር አለመደሰት በተፈጥሮ ጸጋ አለመርካት፣ ታዳጊ ተማሪዎች ላይ ብንያልፍበት ጊዜ ይሄ በራሳቸው የመኩራት በማንነታቸው የመኩራት በራስ የመተማመን ስሜት የሚመሳያቸውን በሙሉ ያኮሰምነዋል። ይህ በራሳቸው ነገር ላይ እንዳይኮሩ ያደርጋቸዋል። በዓለም ላይ በርካታ ሀገራት የትምህርት ቤቶች የፀጉር አሰራር መመሪያዎች እንዳላቸው የጠቀሱት ምሁሩ ኢትዮጵያ መሰል መመሪያ ልታዘጋጅ እንደሚገባ ይመክራሉ። የትምህርት ሚኒስቴርን አቋም ለማካተት ያደረግነው ጥረት አልተሳካም። ሆኖም የሚኒስቴር መስሪያ ቤቱ አንድ አመራር ይህም መሰል መመሪያ በክልሎች ቢወጣ የተሻለ እንደሆነ አመልክተዋል ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ ጋቢና ቪኦኤ ከአሜሪካ ድምጽ ይቀጥላል። በዱባይ የተባበሩት ኤሜሬትስ በተጀምረው የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ጉባኤ ላይ ተሳታፊ ከሆኑ የኢትዮጵያ ተቋማት መካከል አንዷ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ናት። ቤተ ክርስቲያኒቱ ሀገር በቀል የደን ሀብትን ለትውልድ እንዲተላለፍ ለዓመታት ስትሰራ ቆይታለች። በብዙ ሺህ ሄክታር የሚገመት የኢትዮጵያ መሬት እርቃኑን እንዳይቀር ማድረጓን ከትልቅ ስኬት የቆጠረው አክታሊያንስ የተሰኘ ተቋምም ከሰሞኑ ክብር ችሯታል። የሽልማቱን ፋይዳና የቤተ ክርስቲያኒቱን የደን ልማት ስራዎች ይዘት ለመቃኘት አቶ ተዋናይ ሰፈ ስላሴን ጋብዘናቸዋል። አቶ ተዋናይ በቤተ ክርስቲያኒቱ የልማትና ክርስቲያናዊ ተራዶ ኮሚሽን የሰላም ጥብቅናና ስነምግባር የመምሪያ ኃላፊ እንዲሁም የአየር ንብረት ፍትህ ባለሙያ ናቸው። አቶ ተዋናይ አስቀድመው የቤተ ክርስቲያኒቱና የደን ልማት ስራዎች ትስስር መነሻን ይነግሩናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የደን ሽፋን በኢትዮጵያ ውስጥ በማንኛውም ቦታ ቢካሄድ በተለይ በሰሜኑ የሀገሪቷ ክፍል ላይ ቢካሄድ አንድ ቤተክርስቲያን ስትመለከት አጸዷ የታወቀ ነው። በዘመናት የተጠበቀበት የራሱ የሆነ ምክንያት አለው። የራሱ የሆነ ምክንያት ሲባል ዝም ብሎ በጥበቃ ወይም በኃይል የተጠበቀ አይደለም። ባላት አስተምሮ አስተምሮ ሲባል ስለ መነኮታዊ አስተምሮ ማለት ነው እንግዲህ በመጽሐፍ ቅዱስ እንደምንመለከተው ከሰላሳ ጊዜ በላይ የተለያዩ የፎረስት ወይም የደን ስፒሽሶች ተገልጸዋል። በተለያየ ጊዜ ላይ ከበለስ ጀምሮ ማለት ነው። እንግዲህ አምስት መቶ አምሳ ሁለት ጊዜ በመጽሐፍ ቅዱስ ደን የሚለው እጽዋት የሚለው እንዲሁም የተለያየ ከእጽዋት ጋር የተያያዘ ስያሜዎች እንደተሰየሙ እንመለከታለን። ስማቸው እንዳለ ቤተክርስቲያን ለምንድን ነው ደህንን የምትመለከተው በተለየ መንገድ የምትመለከተው ብለን ስንመለከት ብዙ ምክንያቶች አሉ፣ ሪሰርቾች ምርምሮች አሉ። አንደኛውን ስንመለከት ለምሳሌ ከሰባቱ ሚስጥራተ ቤተክርስቲያን ሶስቱ የሚከናወኑት በምንድን ነው? በወይራ ዘይት ነው። ሚስጥረ ቀንዲል ብትመለከት፣ ሚስጥረ ክህነትን ብትመለከት፣ እነዚህ የሚከናወኑት በወይራ ዘይት ነው። ወይራን ከመንካት ይልቅ ለእነዚህ ሚስጥራት መጠበቂያ ብታደርገው የበለጠ ትመርጣለች ቤተክርስቲያን። ስለዚህ በእነዚህ አስተምሮቶች ለብዙ ዘመናት አቆይተዋለች ያቆየችው አሁን ቤተክርስቲያን ስንመለከት ካላት ቤተክርስቲያኖች ውስጥ ሰላሳ አንድ ሺህ በላይ የሚሆኑት ከአንድ ሄክታር እስከ አራት ሺህ ሄክታር የሚሆን ከቨሬጅ አላቸው። በቨሬጅ በሪሰርች ቢሰራ ብዙ ምንምሮች ያስፈልጋቸዋል። ቢሰራ አራት መቶ ሺህ ሄክታር በላይ የሚሆኑ ደኖችን ይዛ ይቆይታለች ቤተክርስቲያን በአሁኑ ጊዜ እነዚህ የደን ሀብቶቿ ተጠብቀው እንዲቆዩ ለቀጣይ ትውልድ መድህንም የሆኑ ዘንድ የዘረጋቻቸው የተለያዩ መርሃ ግብሮች እንዳሉ እንሰማለን። ስለ እነዚህ አስቲ ጥቂት ይበሉ። እንግዲህ አሁን በተለያዩ ጊዜ በህዝብ ብዛት ምክንያት በደረሰበት የአንዳንድ ቦታዎች ላይ ሆትስፖት ኤሪያ እንላቸዋለን፣ ለባዮዳይቨርሲቲ ወይም ለስነ ምህዳሩ እነዚህ በህዝብ ብዛት ምክንያት ሰዎች እየገቡ ያንን ኢንክሮች የሚያደርጉበት ወይንም ደንን የሚቆርጡበት ስጋቶችን ለማቃለል የተለያዩ ፕሮግራሞች በፕሮጀክቶች ተነድፈው ስራዎችን እየሰራን እንገኛለን። እነዚህ የምንሰራቸው ስራዎች አንደኛ ከአስጊነታቸው አንፃር ይህንን ነገሮች መታደግ ስለሚገባን ያደረግናቸው ለምሳሌ በጎን በኩል ከአካባቢውን ሰው በማካተት የገቢ ማስገኛ ስራዎች እንዲያገኙ ገቢ ማስገኛ ሲያደርጉ ለምሳሌ በፎረስትሪ ነንቲምበር ፎረስት ፕሮዳክትስ ይባላሉ። ለምሳሌ በንብ ማነብ እንዲተዳደሩ ማድረግ በጎን በኩል ደግሞ ኤክስቴንሲቭ አግሪካልቸር ወይም ወደ ጎን የማስፋት ግብርናን ከመጠቀም ኢንቴንሲቭ አግሪካልቸር እንዲጠቀሙ ማድረግ ለምሳሌ በአንድ መሬት ላይ በተወሰነ መሬት ላይ ከደኑ ጎን ያለ መሬት ላይ በዓመት ሁለቴ የሚያመርት ከሆነ ወደ ደኑ የመግባት እድሉ እየቀነሰ ይሆናል እና በዓመት ሁለቴ ቴክኖሎጂዎችን በማምጣት ምርጥ ዘር በማቅረብ ግብዓቶችን በማቅረብ መስኖ በማቅረብ እነዚህን ቴክኖሎጂዎች በማቅረብ በዓመት ሁለቴ ሶስቴ እንዲያመርቱ የማድረግ ነገር በፎረስቱ ዙሪያ ላይ የማድረግ ነገሮች ሁለተኛ ሶስተኛ ደግሞ ሌሎቹ ደግሞ ምንድነው? ኦልተርኔት ኢነርጂ ወይንም አማራጭ የኃይሎችን ኢነርጂዎችን ማጎደ ቆጣቢ ሊሆን ይችላል። ወይም የሶላር ወይም በሶላር የሚሰሩ የተለያዩ ተግባር ያላቸውን ስራዎች ሊሆን ይችላሉ። እነዚህን ነገሮች በማድረግ ደኑን የመታደግ ስራ እየሰራንም ወደፊትም እየሰራን እንገኛለን ማለት ነው። ይሄ የቤተክርስቲያኗ ሰፊ አበርክቶት በዓለም አቀፍ ደረጃ እውቅና እያገኘ ይገኛል። በቅርቡ አክታሊያንስ ከተባለ ተቋም ሽልማት እንደተበረከተላት ሰምተናል። ይህ ሽልማት ያለው ፋይዳ ምንድን ነው? ዓለም አቀፍ እይታንና ዓለም አቀፍ አድናቆትን ማግኘትስ በተጀመሩ ስራዎች ላይ የሚኖረው አዎንታዊ ሚና አዎንታዊ ፋይዳ ምንድን ነው? ቤተክርስቲያኗ ወይም ሀገራችን በተለያዩ ያላት ኢንዲጂነስ ወይም ቲዮሎጂካል ወይም ስነ መለኮታዊ አስተምህሮ ዓለም ከሚያወረው በተለየ ሁኔታ እንደዚህ አቆይታ የሚያስደንቅ ነገር እየሰራች ትገኛለች። ከዚህ ለሴንቸሪ ያቆየችው ነው፣ ለብዙ ዘመናት ያቆየችው ነው። ይህንን ነገር ግን እኛ ከአያቶቻችን አቆይተን ለማቆየት ይህንን ነገር ደግሞ እነሱ የሰሩትን እንደዚህ አቆይተውልናል ብለን ስንናገር ሰዎች ይደነቃሉ። ከዚህ በተጨማሪ ደግሞ እነዚህን ነገሮች ደግሞ አሁን ካለው ሁኔታ ነባራዊ ሁኔታ ጋር የህዝብ ብዛት መብዛት። እንደገና ነገሩን ደግሞ ባላት አስተምሮ የማቆየት የበለጠ የማቆየት ብዙ ሴንቸሪ የማቆየት ነገርን እንዲሰራ ማድረግ የምንሰራውን ፕሮግራም አሸናፊ እንድንሆን አድርጎናል። ይህ እንግዲህ ወላጆቻችን በሰሩት አያቶቻችን በሰሩት እኛ ደግሞ ባለው ነገር ባዮዳይቨርሲቲ ተጠብቆ እንዲቆይ የማድረግ ያቀረብነው ስትራቴጂ ነው። አንደኛ እንዲሆን ያደረገው ይሄ ነገር እንግዲህ በዓለም እንግዲህ ገጽታን ከመገንባት አኳያ፣ ሁለተኛ አሁን በቅርብ እንግዲህ በኢትዮጵያ በደን ልማት መምሪያ ላይ ያለ ለምሳሌ የካርበን ትሬድ ወይም የካርበን ሽያጭ አሁን ተጠቃሚ መሆን ይቻላል። አሁን እንግዲህ መመሪያው ወይም ዳይሬክቲቮቹ እየተጠኑ ይገኛሉ። ከሁለት ሳምንት በፊት ስብሰባ ምንም አዲስ አበባ አድርገን ነበር። መመሪያዎች እንደዚህ እየተጠኑ ነው። በዛም አገራችንም ተጠቃሚ የምትሆንበት ይሄ እውቅና ካላት ቤተክርስቲያኗም ተጠቃሚ የመሆን ነገር እነዚህ አይነት ነገሮች እንደገና ደግሞ ከቱሪዝም አንፃር በዓለም በዩኔስኮ እንዲመዘገብ የማድረግ እንግዲህ እነዚህ መንገዶች ያስፈልጉታል። እነዚህን መንገዶች ለማድረግ ይሄ ሽልማት ይሄ እውቅና ጥቅም አለው ብዬ አስባለሁ፣ እንደኔ አስተሳሰብ። እርስዎ የሚገኙት ዱባይ ነው። ዱባይ ደግሞ በዚህ ሳምንት ዓለም አቀፉን የአየር ለውጥ ጉባኤን እያስተናገደች ትገኛለች። በተባበሩት መንግስታት ድርጅት የበላይነት የተዘጋጀ ጉባኤ ነው። መድረኩን የእናንተን ስራ ለማስተዋወቅ በምን መንገድ እየተጠቀማችሁበት ነው? እንግዲህ የእኛ ድርሻ በዚህ በ ኮፕ 28 ስብሰባ ላይ ወይም ኢቨንት ላይ ምንድን ነው፣ የተለያዩ ሳይድ ኢቨንቶች አሉ። ሳይድ ኢቨንቶች እንግዲህ የኢትዮጵያ የተለያዩ ቦታዎች የተለያዩ ስብሰባዎች አሉ፣ የተለያዩ ድርጊቶች አሉ፣ የተለያዩ ኢቨንቶች አሉ። እንግዲህ የኛ የእምነት ተቋማት በአክት አሊያንስ እንደዚህ አለ፣ በወርልድ ካውንስል ኦፍ ቸርችስ እንደዚህ የተለያዩ የእምነት ተቋማት በአንድ ላይ ሆነው የሚያዘጋጁ አሁን ዛሬ ታላኖዋ የሚባል ዝግጅት ነበር። ይሄ ማለት የእምነት ተቋማት አንድ ላይ ሆነው ምን ማድረግ አለባቸው? በእርግጥ የተለያዩ ዲክላሬሽኖች ዓለም ያወጣል። እውነት ለመናገር ፓሪስ አግሪመንት የሚባል አለ፣ ኪዮቶ የተለያዩ አግሪመንቶች አሉ። ግን የእምነትን ያህል የሚያሳምን ነገር የለም። ስለ ደኑ የምናደርገውን ነገር እነዚህን የተሸለምንበትን ነገር ኦልተርኔት ኢነርጂ ኢንቴንሲቭ አግሪካልቸር ምናምን የሚሉትን ነገሮች እነ ሳይንቲፊክም ደግሞ እንደዚሁ እናቀርባለን። እነዚሁ እነዚህ ነገሮች እየጎሉ ይመጣሉ። በተለያዩ በተለያዩ በቡድን ውይይቶች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በሚሊዮኖች የሚቆጠሩ ተከታዮች አሏት። በተለያዩ መስኮች የዘረጋቻቸው መርሃ ግብሮች አሉ። ይሄ ከአካባቢ ጥበቃ ከደን ልማት ጋር የጀመረቻቸውን ስራዎች ለማጠናከር፣ ለማስፋፋት በአመታት ውስጥ የያዘቻቸው እቅዶች አሉ ወይ? የኢትዮጵያ ኦርቶዶክስ ልማትና ክርስቲያና የተራዶ ኮሚሽን የሚባል አለ። እኔ እዛ ውስጥ ነው የምሰራው እና ያ አንድ ትልቅ ተቋም አለ። እዛ ውስጥ አንድ የልማት መምሪያ የሚባል መምሪያ አለ። እዛ ውስጥ ትልልቅ ስራዎች ይሰራሉ። የተለያየ የሁማኒቴሪያን የክላይሜት፣ የተለያዩ ስራዎች ይሰራሉ። ከእነዚህ ውስጥ አንደኛው የሚሰራው የደን ልማት ፕሮግራም የሚባል ስራ አለ። በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደን ልማት የሚባል ስራ አለ። ከስድስት መቶ ሚሊዮን ብር በላይ ተመድቦ የግሪን ሌጋሲ ለምሳሌ በዓመት ከአስር ሚሊዮን ችግኝ ያላነሰ ተከላዎች ይከናወናሉ። እነሱን መንከባከብ ስራዎች ይኖራሉ። ሁለተኛ ቴክኖሎጂዎችን ማስፋፋት ለምሳሌ ደን መቆረጥ የማያስፈልጋቸውን የገቢ ምንጮች ነን ቲምበር ፎረስ ፕሮዳክትስን እንደን ማነብ የመሳሰሉ ስራዎችን እንዲያገኙ አካባቢ ሰው ተጠቃሚ እንዲሆኑ ለማስተንፈስ ኢንቴንሲቭ አግሪካልቸር ምርጥ ዘር ቴክኖሎጂዎችን፣ ሶላር ኢነርጂ በመጠቀም እነዚህን ችግሮች የማስተንፈስ ነገሮች፣ እንደዚሁ ደግሞ አዌርነስ ወይንም የህዝብን ማንቃት እንደዚህ አይነት እውቀት እንዲኖሩ የማድረግ ደንን ያነበሩ ደኖችን መጠበቅ የመሳሰሉ ድርጊቶችን የመስራት እቅዶች አሉን፣ በዋናነትም እየሰራናቸው እንገኛለን። እጅግ በጣም አመሰግናለሁ። አቶ ተዋናይ ሰይፈ ስላሴ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ከአካባቢ ጥበቃ ጋር በተለይ ደግሞ ከደን ልማት ጋር እያደረገቻቸው ስላሉ እንቅስቃሴዎች ጠቅለል ያለ ሀሳብ ስላጋሩን በእጅጉ አመሰግናለሁ። ቀሪ ሀሳብ ካለ እሱን ልቀበል። እንግዲህ በዚህ ነገሮች ላይ በተለያዩ ጊዜዎች በኢትዮጵያ ኦርቶዶክስ ልማትና ክርስቲያናዊ ተራድኦ ኮሚሽንን በማገዝም በምርምር ስራዎችን በራሳቸውም ሲሰሩ የቆዩት ዶክተር አለማየሁ ዋሴን ቀሲስ ዶክተር አባተ ጎበና በቲዮሎጂካል ሪፍሌክሽን ምርምር በመስራትና ደከመኝ ሰለቸኝ ሳይሉ ስላላማከሩን እና እንዲሁም በገንዘብ በመርዳት የብሬድ ፎር ዘ ወርልድ ኖርዌጂያን ቸርች ኤድ ኤንድ አክት ቸርች ኦፍ ስዊድን ስላገዙን በጣም አመሰግናለሁ። እጅግ በጣም አመሰግናለሁ። በአድማጮችና በተመልካቾች ስም መልካም ምሽት ይሁን ይሁንልዎት። አድማጮችና ተመልካቾች፣ ጋቢና ቪኦኤ ነው ከአሜሪካ ድምጽ እየተከታተላችሁ የምትገኙት። በመቀጠል ደግሞ ኤቢሳ ነገሰ ሳምንታዊውን የስፖርት መሰናዶ ያሰማናል። ብዙ ታላላቅ አትሌቶች የተሳተፉበት የቫሌንሽያ ማራቶን ውድድር ኢትዮጵያዊው አትሌት ሲሳይ ለማ በወንዶች ቦታውን ክብረ ወሰን በማሻሻል አሸንፏል። አትሌት ሲሳይ ለማ የትላንቱን ቫሌንሽያ ማራቶን ለመጨረስ ሁለት ሰዓት አንድ ደቂቃ ከ48 ሰከንድ ፈጅቶበታል። አትሌት ሲሳይ ለማ ከውድድሩ በኋላ ለአሜሪካ ድምፅ ብዙ ታላላቅ አትሌቶች የተሳተፉበትን ውድድር በማሸነፉ እንደተደሰተና የኦሎምፒክ ተሳትፎውን ለማግኘት እንደሚሰራ ተናግሯል። ዛሬ በጣም ደስ ይብሎኛል እግዚአብሔር የተመሰገነ ይሁን። ዛሬ ብዙ ታላላቅ አትሌቶች እዚህ ላይ ተገናኝቶ ኮርስ ሪከርድን ለመሞከር ነበረ። ነገር ግን ያው የተጠበቀ ሳይሆን ያልተጠበቀ ለእኔ ር ኮርስ ሪከርድን ሰጥተዋል። እግዚአብሔርን አመሰግናለሁ። አገሬም ደግሞ ለአገሬ ጥሩ ነገር እንደሚሮጥ ኦሎምፒክ ላይ አንድ ድል ይቀረኛል። ለዛም እየተዘጋጀው፣ ለሚቀጥለው ውድድርም ራሴ አዘጋጅቼ ለኦሎምፒክ ጥሩ አገሬን ይክሳሉ ብዬ አስባለሁ። መጀመሪያ ወደዚህ ሲመጣ ምንድነው፣ መሰለኝ ሰው ካልኩሌሽን የሚያደርገው በእግር ፍጥነት ነው። ይሄ ደግሞ ማራቶን ነው። አስር ሺህ ኪሎ ሜትር የሚሮጠው ይሄ ኡጋንዳዊ ወደ ማረቶን ሲመጣ እግሩ ላይ የማራቶን ፍትራ እና ውድድር ሳይኖር አንድ ሰው በአንድ ሊያመጣ አይችልም። ምናልባት እንደ አጋጣሚ ሊሆን ይችላል። ሀፍ ማራቶንም ብዙ አልሮጠም። እና ይሄ ክንዴም ሞክሮታል። ያው ጀስት ጥሩ ደረጃ መጥቷል፣ ጥሩ ሰዓትም አምጥቷል። ለሚቀጥለው የሚያሻችል ይሆናል ብዬ አስባለሁ። ዛሬ ግን የተረዳው እኔን ፈጣሪ ነው ረድቶኛል። እነሱም ደግሞ ይሄንን ለሚቀጥለው የሆነ ነገር ይወጣሉ ብዬ አስባለሁ፣ ልምድ ያስፈልጋቸዋልና። በዚሁ የወንዶች ውድድር ሌላኛው ኢትዮጵያዊው ዳዊት ወልዴ 2 ሰዓት 03 ደቂቃ 48 ሰከንድ ሶስተኛ ቦታውን በመያዝ አጠናቋል። ኬንያዊው አትሌት አሌክሳንደር ሙቲሶ ሁለተኛ ሆኖ ጨርሷል። አትሌት ዳዊት ወልዴ ባመጣው ውጤት ደስተኛ እንደሆነም ተናግሯል። በጣም ደስ ይላል። ከውድድሩ ላይ የነበረው ነገር በጣም ከባድ ነበረ። የነበረው ፉክክር እንደዚህ እየጠበቁት አልነበረም። እንደዚህ ከኔ የተሻለ ትንሽ ይመጣሉ በጣም ከባድ ነበር። ሲሳይ ያደረገው ነገር በጣም የሚገርም ነው። ከዚህም በላይ መሩት እንደሚችል ሚያየበት በጣም ብዙ አትሌቶች መጥተዋል። ነጆሹዋም ቀነኒሳም ነበረ። ብዙ ጥሩ ሰዓት ያላቸው ልጆች ተሰብስበዋል እና እንዴት ነበረ? መጀመሪያ ምን አይነት ግምት ሰጥቶ ነበር ለዚህ ውድድር አ ጊዜ ሰው ሲበዛ እንደዚህ ከባድ ከባድ ሰው ሲበዛ እንደዚህ ያልተጠበቀ ውጤት እንደሚመጣ የሚታወቅ ነገር ነው። በእርግጥ ሁላችንም ቀነሳ እንወደዋለን፣ እኔም እወደዋለሁ። አብሬው እየሮጥክ እሱን እደግፈው ነበር፣ እሱ እንዳሸንፍ እደግፈው ነበር። እና እንደዚህ ከባድ ልጆች ብዙ ጊዜ ሲኖሩ ያልተጠበቀ ውጤት እንደሚመጣ ገምቻለሁ። መጀመሪያው ከልምድ አንጻር ካየ ምን እንጠብቅ እንግዲህ በኋላ ከዚህ በኋላ ፊት ፊታችን ኦሎምፒካል አንድ ማራቶን ይቀራል። ኦሎምፒክ ለመመረጥ ሳሎቱን እስራኤል ከዚህ በኋላ ለስምንት ነው። የሶስት ጊዜ ኦሎምፒክ ሻምፒዮናውና በውድድሩ ላይ ተሳታፊ የነበረው የ41 አመቱ ቀነኒሳ በቀለ በአራተኛነት ውድድሩን ጨርሷል። ሁለት ሰዓት አራት ደቂቃ ከ19 ሰከንድ በሆነ ሰዓት ያጠናቀቀው ቀነኒሳ የዓለም አንጋፋዎች የማራቶን ክብረ ወሰን ሰብሯል። አትሌት ቀነኒሳ በቀለ ከህመም በኋላ ራሱን ለማየት በሮጠው ሩጫ ላይ ባመጣ ውጤትና ኢትዮጵያውያን በበላይነት ውድድሩን በመጨረሳቸው ደስተኛ እንደሆነ ተናግረዋል። እንግዲህ ውድድሩ በጣም ጥሩ ውድድር ነበረ ኢትዮጵያኖች ያሸንፋል። ኮርስ ሪኮርዱን በማሻሻል በጣም ደስ ብሎኛል። ኢትዮጵያኖች የበላይነት በዚህ ውድድር ላይ በማግኘታቸው እንደሚታወቀው ውድድር ያው ከባድ ውድድር ነው። በጣም ጠንካራ ተፎካካሪዎች ያሉበት ውድድር ነው። እንግዲህ የተገኙ ውጤት በጣም ጥሩ ነው። በጣም ደስ ብሎኛል። እኔም ከሶስት ወራት በፊት ከሶስት ወር ወዲ ነው ጤንነት ወደ ጥሩ የመጣና የተሻሻልኩት ያረኩት ዝግጅትም አጭር ጊዜ ነው። ከዛ በመነሳት ያገኘሁት ውጤት በጣም ጥሩ ነው። በሚቀጥለው ውድድር ላይ የተሻለ ውጤት ለማስመዝገብ ብርታት ሆኖኛል። እየገምታለሁ ኦሎምፒክ ፊታችን አለ። ለሱም ደግሞ ለመወዳደር ሀሳብ አለ እና እስኪ ስለሱ ዝግጅት ከእንግዲህ በኋላ ምን አቅዳል? እንግዲህ ያው በዚህ ብቻ ሴሌክሽን አይጠናቀቅም። እንግዲህ ቀጣይ ውድድር ላይም ምናልባት ቻንስ ያለኝ ይመስለኛል። ያው ተወዳድሬ የተሻለ ውጤት የማስመዝገብ ከሆነ የመወዳደር ቻንስ አገኛለሁ። እንደሚታወቀው ቀላል አይደለም፣ ካሉት ኢትዮጵያኖች ጋር ተፎካክሬ ሰዓት ያው የተሻለ ሰዓት ማድረግ ሰዓት እና ውጤት አስመዝግቤ ለመመረጥ ቀላል አይደለም። እንግዲህ እግዚአብሔር ያለ ነው የሚሆነው። ያው እኔ ጥረቴን አላቆም ጥረት አደርጋለሁ። ስለ ደጋፊዎች ምን ትላለህ? ደጋፊዎች ያው ብዙ ዘመናትና አብሬን አመታት አብሬ አሳልፈናል። አሁንም ያው በጥሩ ሁኔታ ውድድሬን እያደረግኩ ነው አለውት ሁሉ ጊዜ ጊዜ በመደገፍ በጀርባ የሆናችሁ ጥሩ አስተያየት በመስጠት የምታበረታቱኝ ደጋፊዎች ያው እግዚአብሔር ያክብርልኝ እግዚአብሔር ይስጥልኝ ይላለ። እወዳቸዋለሁ እንግዲህ በእናንተ ሰፖርት በእናንተ እርዳታ ያው በእናንተ ድጋፍ ውጤቴም እያማሬ ነው። እንግዲህ እግዚአብሔር ይስጥልኝ ይላለ። በሴቶች የቫሌንሺያ ማራቶን ኢትዮጵያውያን አትሌቶች ከአንድ እስከ ሶስተኛ ያለውን ደረጃ ይዘው አጠናቋል። አትሌት ወርቅነሽ ደገፋ ሁለት ሰዓት ከ15 ደቂቃ ከ51 ሰከንድ በመግባት በአንደኛነት ስትጨርስ አትሌት አልማዝ አያና ሁለት ሰዓት ከ16 ደቂቃ ከ22 ሰከንድ በመግባት ሁለተኛውን አጨርሳለች። እንዲሁም አትሌት ሕይወት ገብረኪዳን ሶስተኛ ደረጃውን ይዛለች። አትሌት ወርቅነሽ ደገፋ ያለፉት ሁለት ዓመታት ወላጅ እናት በመሆኗ ምክንያት ያለ ውድድር ቆይታ እንደነበረና በመጣችው ነጥብ ደስተኛ እንደሆነች ገልጻለች። እዚህ ቦታ መጥቼ ከነሱ ጋር በመሮጤ ራሱ ደስተኛ ነኝ፣ እና ደግሞ እኔ ከነሱ ጋር መሮጤ የመጀመሪያ ነው እና እዚህ ቦታ በዚህ ሰዓት በመሮጤ ደግሞ በማሸነፌ እና በጣም ደስተኛ ነኝ። እሺ፣ አዎ፣ ሁሉ እንግዲህ ሰዓት ለመጫወት ጥሩ ነው። ሁለት ልጆች ወልድሽ፣ እንደው ለምን ም ሰምተናል ስለስማጫዎች ልጆቼ ገና ያው ትንሽ ልጆች ናቸው። ጀመረ ሊሄራ ገና ሌተበት ከስሚንት እና እነሱን ትቼ እዚህ ሲመጣ በጣም ከፋይ ነበር። ይሄ ውጤት ለእኔ ሳይሆን ለእነሱ ነው የሚገባቸው። በጣም ደስ ከወሊድ በኋላ ሩጫ በጣም ከባድ ነው። በዚህ ውድድር ላይ ሶስተኛውን ያጠናቀችው አትሌት ህይወት ገብረ ኪዳን ስለ ውድድሩ ስትናገር ውድድሩ ቆንጆ ነበር እና የኔም ፐርሶናሌ ስለሮጥኩ ደስ ብሎኛል። አሪፍ ነው። ዝግጅትሽ እንዴት ነበር? ዝግጅቴ ያው በደንብ ትሬኒንግ ሰርቻለሁ እና ወደዚህ ስመጣ ፐርሶናሌ ይወጣል ብዬ ነበር የመጣው እንደጠበቁት አግኝቼዋለሁ። እንደ ኢሮፓውያን አቆጣጠር 1980 የተጀመረው የቫሌንሽያ ማራቶን በትናንትናው ውድድር ላይ 30 ሺህ በላይ ተወዳዳሪዎች ተሳትፎበታል። ለአሜሪካ ድምፅ ለጠናቀረው ዘገባ ኤቢሳ ነገሰ፣ ቫሌንሽያ፣ ስፔን። አድማጮቻችን እንዲሁም ተመልካቾቻችን አብራችሁን ስላመሻችሁ በእጅጉና አመሰግናለን ዛሬ ምሽት ሳስተናግዳችሁ ያመሸሁት ሀብታሙ ስዩም ነኝ በቅንብሩ ብርሃን ኃይሉ አብራን ቆይታለች የነገሰው የበለን መልካም ምሽት ይውላል